so በኢትዮጵያ የኮቪድ ወረርሽኝ ሶስተኛው ማዕበል እየጀመረ መሆኑን የሚጠቁሙ ምልክቶች እየታዩ ናቸው ሲል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ዴልታ የተሰኘው አዲሱ የኮቪድ-19 ዝርያ በሀገሪቱ መኖር አለመኖሩን በቅርቡ እንደሚያረጋግጥም ገለጸ። ወደ ሀያ ሁለት ለሚሆኑ ኢትዮጵያውያን በስድስት ወር ውስጥ የኮቪድ ክትባትን ለማዳረስም እየተሰራ ነው ተብሏል። መለስካቸው አምሃ ዝርዝር አለው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ የኮቪድ-19 ወረርሽኝ ስርጭት በፍጥነት እየጨመረ መሆኑን አስታውቋል። እንደ መግለጫው አባባል በተለይ ካለፉት ስድስት ወራት ወዲህ በወረርሽኙ የሚያዙ ሰዎች ቁጥር መቀነሱ ለህብረተሰቡ መዘናጋት አንድ ምክንያት ነው። ከዚህም ጋር ተያይዞ ወረርሽኙን ለመከላከልና ለመቆጣጠር ወጥቶ የነበረው መመሪያ መጣሱ፣ በአገልግሎት ሰጪ ተቋማት ይታዩ የነበሩ ጠንካራ የመከላከያ ዘዴዎች ትግበራ እጅጉን መቀነሱ በሀገር አቀፍ ደረጃ የወጡ መመሪያዎችን ያላገናዘቡ የተለያዩ ስብሰባዎች፣ የበዓላት አከባበር፣ የስፖርትና የመሳሰሉ ሁነቶች ኮቪድ-19 ወረርሽኝ የሌለ እስኪመስል ሲከናወኑ መቆየታቸው ለአዲሱ የኮቪድ ሁኔታ ምክንያቶች እንደሆኑ ያስረዳል። ይህን አዲስ የኮቪድ ስርጭት ሁኔታ የኢንስቲትዩቱ ዋና ዲሬክተር ዶክተር ጽጌረዳ ክፍሌ አሃዛዊ መረጃ በመስጠት ጭምር ይገልጹታል። የኮቪድ-19 ሦስተኛው ዙር ማዕበል ወረርሽኝ በሀገራችን እየጀመረ መሆኑን የሚያመላክቱ ሁኔታዎችም በመታየት ላይ ናቸው። ለእነዚህም ማሳያ የሚሆኑት ውስጥ ኮቪድ-19 የመያዝ ምጣኔ ከስድስት ሳምንታት በፊት ዝቅተኛ የነበረ ሲሆን 1.6% ሆኖ ተመዝግቧል። ነገር ግን አሁን በያዝነው ሳምንት ቁጥሩ በመጨመር በአማካኝ ወደ 16.5% ከፍ ብሏል። ይህ ከፍተኛ ጭማሪ ነው። ከሰባት ሳምንት በኋላ ወደ ጽኑ ህሙማን ክፍል የሚገቡ ህሙማን ቁጥርም እንደዚሁ ከፍ ብሏል። ከሰባት ሳምንት በፊት አንድ መቶ ሰማንያ ግለሰቦች ጽኑ ህሙማን ክፍል ክትትል እየተደረገላቸው የነበረ ሲሆን በአሁኑ ሰዓት ግን ቁጥሩ ጨምሮ ስድስት መቶ ሁለት ግለሰቦች በጽኑ ህሙማን ክፍል ክትትል እየተደረገላቸው ይገኛል። ይህ ብቻ አይደለም። ዶክተር ጽጌረዳ እንዳስረዱት ከሆነ የህመሙ ጽኑነት ቀሳፊነትም እየበረታ ሄዷል። ከነዚህም አንድ መቶ ሰማንያ ሰዎች መካከል 11 የሚሆኑት ከ6 ሳምንት በፊት ማለት ነው ሰው ሰራሽ አጋዥ መተንፈሻ መሳሪያ ይፈልጉ የነበረ ሲሆን በአሁኑ ሰዓት ግን ወደ 82 ሰዎች አድጓል። በኮቪድ-19 ህይወታቸውን የሚያጡ ግለሰቦች ከ6 ሳምንት በፊት 11 የተመዘገበ ሲሆን በአሁኑ ሳምንት ግን ወደ 88 ከፍ ብሏል። በኮቪድ-19 የሚያዙ ሰዎች ከሰባት ሳምንት በፊት 487 የነበሩ ሲሆን በአሁኑ ሳምንት 10058 ደርሷል። ይህ ከፍተኛ ጭማሪ ነው። ከሰባት ሳምንት በፊት አሁንም በኮቪድ-19 ምክንያት ተመዝግቦ የነበረው ሞት 85 በመቶ በላይ የሚሆነው እድሜው ከ45 ዓመት በላይ ያላቸው ሰዎች ሲሆኑ በአሁኑ ወቅት ያለን ወቅታዊ መረጃ የሚያሳየው ከ15 እስከ 24 የእድሜ ክልል ያሉትን ወይም ሁሉንም የእድሜ ክልሎችን ያካተተ ሞት እንደተመዘገበ ተረጋግጧል። በመሆኑ ከዚህ በተጨማሪ በሆስፒታሎች ያስተኛ መታከሚያ ክፍሎች እጥረት እንዲሁም አጋዥ የመሰንፈሻ መሳሪያ እጥረትም እያጋጠመ ይገኛል። በመላው ዓለም በተለያዩ ሀገሮች የተከሰተው ሶስተኛው የኮቪድ-19 ማዕበል ዋና ምክንያት ወይንም መንስኤ ነው የሚባለው ቫይረሱ ራሱን ወደ ተለያዩ አዲስ የቫይረስ አይነቶች መቀየር መቻሉ ነው። በተለይም ዴልታ የሚባለው ልውጤ ወይንም ቫሪያንት መሰራጨቱ ለሶስተኛው ዙር ማዕበል ዋና ምክንያት ሆኖ ይጠቀሳል። ቀደም ሲል በኢትዮጵያ አልፋና ቤታ የተባሉ የቫይረሱ ልውጤዎች መገኘታቸውም ታውቋል። ይሁንና ዴልታ በኢትዮጵያ ውስጥ መኖሩ ወይም አለመኖሩ ለመለየት የተለያዩ ሥራዎች እየተሰሩ መሆናቸውን የገለጹት የኢንስቲትዩቱ ዳይሬክተር ይህንን አክለዋል። በርካታ ማሳያዎች አሉ፣ ዴልታ ሊሆን የሚያስችልበት። ምክንያቱም ያው የዴልታ ቫይረስ ርጭት ፍጥነቱ ሲቪሪቲው በጤና ተቋሞቻችን እያየን ነው ስጠቅስ እንደነበረው ከስድስት ዓመት በፊት የነበርንበት ነጥብ ስድስት ፐርሰንት አሁን ወደ አስራ ስድስት ነጥብ አምስት ፐርሰንት ገብተናል። ጽኑ ማን ክፍል ያሉትን ቁጥር እንደዛው በከፍተኛ ደረጃ ጨምሮ ወደ ስድስት መቶ ሁለት ደርሰናል። አልጋዎቻችን እየሞሉ ነው። የሰው ሰራሽ የመተንፈሻ ድጋፍ የሚፈልጉም እየጨመሩ ነው። ሞትም በእድሜ እየተለየ ነው ያለው። በፊት የነበረው የሞት ምጣኔያችን እና አሁን ያለው ያው ጨመር ያለ ነገር እያሳየ ነው በእድሜም ስናየው የበፊቱ ሞት በአብዛኛው 85% በላይ ቅድም ጠቅስ እንደነበረው ከ45 ዓመት እድሜ በላይ ያሉት ላይ ነበር የሚታየው። አሁን ግን ከ15 እስከ 24 ላይ ያሉ ሞቶች በስፋት እየታዩ ነው። ሁሉንም የእድሜ ክልል ከዛራታችን ያሉትን ጭምር እያየን ስለሆነ የዴልታ ቫሪያንት ሰርኩሌሽን ወይም ደግሞ ስርጭት ያለን የሚመስል አመላካች ነገር ነው ብለን እንወስዳለን። በኢትዮጵያ ኮቪድ አስራ ዘጠኝን ለመከላከል ከሚወሰዱት እርምጃዎች አንዱ ለዜጎች ክትባት መስጠት መሆኑን ያስታወሱት ደግሞ የኢንስቲትዩቱ ምክትል ዋና ዲሬክተርና የኮቪድ አስራ ዘጠኝ አገር አቀፍ ዋና አስተባባሪ አቶ አስቻለው አባይነህ ናቸው። የክትባት መጠናችን አሁን በያዝ ነው ወረዲህ በእርዳታም በግዥም ኮቫክስንም ጥምረቱን በመጠቀም በ2021 መጨረሻ እንግዲህ ባስቀመጥነው መንገድ የኢትዮጵያን 20 ፐርሰንት ያ ማለት ወደ 22 ሚሊዮን ለሚጠጋ ዜጋ እንከትባለን ብለን ነው አቅደን እየሰራ ነው ያለ ነው። እስካሁን ባለው በመሀል ቅድም ባልኩት ምክንያቶች ዓለም አቀፍ ላይ ገጥሞ በነበረው የክትባት ገበያ ላይ የክትባት እጥረት ምክንያት ካልሆነ በስተቀር አሁን በድጎማን በምንም ባስቀመጥነው እቅድ ወደ መስመር እየገባ ያለ ነው። ስለዚህ ከተሳካልን እና ከዛ በላይ መሄድ ሌላ ጉዳይ ሆኖ ግን በ2021 መጨረሻ ላይ 20 ፐርሰንት የኢትዮጵያን ሕዝብ ወይም ደግሞ ወደ 22 ሚሊዮን የሚጠጋ ዜጋ ለመከተብ የጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት፣ እና ሌሎችን ባለድርሻ አካላት በርብርብ እየሰራን ነው የምንገኘው። በመጨረሻም የኢንስቲትዩቱ መሪዎች ይህንን ከጤና ቀውስ አልፎ ከፍተኛ ማህበራዊ ኢኮኖሚያዊ መስቀልቅልና አሰቃቂ ሞት የሚያስከትሉን ወረርሽኝ ለመመከትና ለመቆጣጠር ህዝቡ የሚታወቁትን የመከላከያ መመሪያዎች በጥብቅ እንዲከተል አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ